ከዝሞም ከጉለሌ ካደግንበት እንዴት ተማሪ ቤት ዮሐንስ አድማሱ መመናቀሯን ከሐረር ሲታዘባት እስክንድር መልክማነሽ ሲላት ተቃጥሎ እስኪላላት እያሳለው ሲከተላት ስመጥሩ ሶሎሞን ደረሳ ለዓመታት በኖረባት ባስተማረባት ሚኒያፖሊስ ባለፈው ሳምንት ከዚህ ዓለም ተሰናበተ። ሰማንያ ዓመቱ ነበር። በራሱ ብዕር በዘበትልፊቱ የግጥም መጽሐፍ መግቢያ እንዳሰፍረው ያረፈው ሳይገፈተር ሳይፈተሽ፣ መለዮ ለባሽ ሳይጮህበት የመስራት እድል ባገኘበት አገር ነው። ስለ ሦስቱ ስርዓታት ሳሰላስል ከምዕራብ ያገኘሁት እርዳታም ሳልገፈተር፣ ሳልፈተሽ መለዮ ለባሽ ሳይጮህብኝ ሰርቼ ለማደር እድል ማግኘቴ ነው። ለዚህም በተለይ ለሚኒያፖሊስ ከተማ ከነውርጩ ምስጋና ሶሎሞን በኢትዮጵያ ልጅነትና ዘበት እልፊቱ ወለሎታት በሚል ርዕስ ባሳተማቸው ሁለት የግጥም መጽሐፍቱ ይታወቃል። ኪነ ጥበብ ለኪነ ጥበብነቱ የተባለውን የጥበብ ፍልስፍና ያቀነቅንም ነበር። አቶ አስፋው ዳምጤ ሰለሞንን በቅርበት የሚያውቁ ዘመነኛው ናቸው። በጥበብ ስም ስብከት ይበዛል የሚለውን በተለይ የአማርኛ ስነ ጽሑፍ በተለይ በግጥም ብዙ የተመረተው የነገስታትና የባለስልጣናት እንደዚህ የሙገሳ ነገሮች ስለሚበዙ ያንን የማይዋጥላቸው ሰዎች መሀል አንዱ እንደመሆኑ ማስተማር የሚለውም ትንሽ ስብከት ነው እንጂ እውነተኛ እንትን አይደለም የሚል አይነት መንፈስ ነው የሚመስለኝ። እኔ ስረዳው ፕራግማቲክ የሆነ ሰው ሆኖ ነው የማስታውሰው። ምክንያቱም ዩኒቨርሲቲ ኮሌጅ ተማሪ ሆኖ አምስት ዓመት ነው የቆየው። ነገር ግን እንደገባ ነው ስጠት ብሎ የወጣው። ለምን ሪሊ አቅቶት ነው እሱ ትምህርት ስለማይገባኝ ነው ብሎ ያፈዛል። ግን እሱ ዩኒቨርሲቲ ኮሌጅን እና በዛ አማካይነት ያገኘውን ማደሪያና እዛ ለመቆያ የነበረውን አገልግሎት ተጠቅሞ ራሱን በራሱ በቤተ መጽሐፍ አማካኝነት ስለ እውቀት ስለ ጥበብም በየዘርፉ ማንበብ ብቻ ነበር ስራው። ፈተና ለማለፍ እንደዚህ ሰው ሁሉ ሲርበተበት እሱ እንደዛ አልነበረም። ሶሎሞን የተወለደው በምዕራብ ወለጋ ዞን ከጊንቢ አቅራቢያ ከምትገኘው ጩታ በተባለችው መንደር ነው። የማንበብ ፍላጎቴ የመጣው ሰነፍ ተማሪ ስለነበርኩኝ ነው ይል የነበረው ሶሎሞን ከትውልድ መንደሩ ርቆ የተጓዘው ገና የአራት ዓመት ልጅ ሳለ ነው። በ16 ዓመቱ አዲስ አበባ ዩኒቨርሲቲ ገብቶ ሥነ ጽሑፍና ፍልስፍና ጥንቷል። ወደ ፈረንሳይ ተጉዞ በቱሉዝ ከተማ ከስመጥር ፀሐፊያን፣ ሰዓሊያንና የሙዚቃ ሰዎች ጋር ወዳጅነት መስርቷል። በኢትዮጵያ ራዲዮና ቴሌቪዥን ድርጅት የእንግሊዝኛ ዜና አንባቢነት የፕሮግራም አዘጋጅነትና ምክትል ስራ አስኪያጅነትም አገልግሏል። አዲስ ሪፖርተር፣ ኢትዮጵያን ኦብዘርቨር እንደዚሁም መነን በተባሉ መጽሔቶች ሀተታዎችን ይጽፍም ነበር። ደራሲው እንዳለ ጌታ ከበደ ሶሎሞንን ለአማርኛ ስነ ጽሁፍ አዲስ በር ካበጁለት ልሂቃን ጎራ ይመድበዋል። የአማርኛ ስነ ጽሁፍ ይከየኑ የቆዩት የግዕዝ ቋንቋ ተማሪ ያ ሰዎች ናቸው በአብዛኛው። በኋላ ምን ሆነ መሰለ፣ ቅኔ ሳይማሩ በቆሎ ተማሪ ቤት ህይወት ሳልፎ የድርሰት ስራ ሙያ ያደረጉ ሰዎች መጡ። በተለይ አፍ መፍቻ ቋንቋቸው ሌላ የሆነ ስብሀት ገብረ እግዚአብሔር ካድዋ ሳለስላሴ ብርሃነ ማርያም ከምድብር፣ ሰለሞን ደሬሳ ከወለጋ፣ ጸጋይ ገብኑ ወድን ካምቦ ተመልከት። እነዚህ ሰዎች አፍ መፍቻ ቋንቋቸው በአብዛኛው አማርኛ ለሆነ ነው። አንድ በል። ሁለተኛ ደግሞ ስለ ጋይ ሰለሞን ስንናገር አያይዘን የምናስበው ከነባር የቤተ ክህነት ውጪ ውጭ ሀገር የነበረውን የስነ ጽሁፍ መንገድ ያወቁ ሰዎች መጡ። በዓሉ ግርማ፣ ስብሀት ሰለሞንና ሌሎችም። እነዚህ ሰዎች ሲመጡ በግዕዝ ቋንቋ ወይም በቆሎ ተማሪዎች አላለፉም። ነባር ከሆነው ከቤተ ክህነት እውቀት ይልቅ የባህር ማዶ ንባባቸው የጠለቀ የመጠቀ እንደሆነ ይነገራል። ያነበቧቸው መጽሐፍትም ክላሲክ የሆኑ ናቸው። አሁን በዚህ ጊዜ በራሱ አብዮት ማለት ነው። እነዚህ የጠቀስኳቸው ደራሲዎች በአብዛኛው ስማቸው የገነነው በስልሳዎቹ መጀመሪያ ነው። የአማርኛ ስነ ጽሁፍ ሌላ ተጨማሪ አይን አገኘ ማለት ነው። ሌላ አዲስ መስኮት ተከፈተለት። እንዲህም ይታሰባል የሚያስብል የራስ መንገድ የሚቀይሱ ሰዎች መጡ ስነ ጽሁፍን በመማር ጥሩ ስም ያተረፉ እነ ዳኛቸው ወርቁም ተቀላቀሉ። ኋላ ሰለሞን ሲመጣ ሰለሞን እንግዳ የሆነውን የአገጣጠም ስልት ይዘው ከመጡ ሰዎች መካከል አንዱ እንደሆነ ይነገራል። በኋላ ሰፊው መታፈሪያም እንደዚሁ የራሳቸውን መንገድ ይዘው መጥተዋል። ከዘበት እልፊቱ የሚጮኸው ድምፅ በእኔ እንደማይወሰን፣ እኔም በዚህ ድምፅ አልወሰንም። በሁለታችንም በኩል የግድ ውጭ የሚቀሩ አሉ። እዚህ ከተሰባሰቡት ወለሎታት ውጭ የቀረውን ድምፅ ለጊዜው ችላ ማለት ነው። ከሚቀሩት ሰሎሞኖች ግን ቢያንስ አንዱን መንገድ ዳር ሆነ እቤቱ ቡናውን ፉት እያለ የሚፈላሰፈውን ሰሎሞን ከአንባቢ ለማቀራረብ ልሞክር። እያንዳንዱን ወለሎ ወረቀት ላይ ሳሰፍር ጭረቱን እንደ ቡሄ ጅራፍ ከሚሰነጥቀው እንሸጣ የሚያልፍ ዓላማ ኖሮኝ አያውቅም። እዚህ ከተሰበሰቡት በቁጥር የማያንሱ ጠፍተው መቅረታቸው እጅግም የማያሳዝነኝ በዚህ ምክንያት ሳይሆን አይቀርም። አልፎ አልፎ ሆዴን የምትበላኝ አንዲት በኤርትራ ነፃነት ማግስት የጻፍኳት ወለሎ ብቻ ናት። አንዳንድ ገጣሚ ወይንም ወለልቱ የጻፈውን በቃል ያስታውሳል። ገብረ ክርስቶስ ደስታ፣ ኮሌጅ ተማሪዎች በነበርንበት ዘመን ደግሞ ተገኘ የተሻወርቅ እንዲህ ነበሩ። እኔ አላስታውስም። ተቀጥላ ምኞቴ ደግሞ ወለሎው እንዲሰማ እንጂ ከድንጋይ የታነጸ ትርጉም እንዲገኝለት አይደለም። እኔ የምሰጠው ትርጉም አንባቢ በየቤቷ ከሚሰማት ሲልቅ አይታየኝም። ዘበት እልፊቱ ወለሎም ግጥምም የያዘች ይመስለኛል። ስለሆነም ወለሎና ግጥም ከመመሳሰላቸውም በላይ ከቅኔም መዛመዳቸው ግልጥ ነውና ሶሎሞን በ1965 ዓ ም በተጓዘባት አሜሪካ የምስራቃውያን ፍልስፍና እና የአሜሪካን ስነ ጽሑፍ በማጥናት የመጀመሪያ ዲግሪውን አግኝቷል። ወደ አሜሪካ ሲያቀና አገር እየዞረ የማየት እቅድ ነበረው። በመጨረሻ ወደ ኢትዮጵያ ሊመለስ መቼ የመመለስ ጉዳይ እንጂ ልመለስ አልመለስ የሚል ጥያቄ የለም። መለሳለሁ። መቼ ነው እንግዲህ እዛ ትቷቸው የመጣቸውን የተለያዩ ግዴታዎች ኮሚትመንት ምናምን ከነሱ እንዴት ተላቅቄ እንደሚል ነበር የተረዳ ነው። በሚኒሶታ እና በሜትሮፖሊታን ስቴት ዩኒቨርሲቲዎች በመምህርነት አገልግሏል። የፍቻ አማካሪም ነበር። ለአሜሪካ በጎ ፈቃደኞች አማርኛ እያስተማረ ፕሮፌሰር ውልፍ ሌስላው መዝገበ ቃላት ሲያዘጋጁ ተሳትፎ ነበረው። ለተባበሩት መንግስታት ድርጅት ሰነዶችን ከእንግሊዝኛ ወደ ፈረንሳይኛ የመተርጎም ስራም ሰርቷል። ለድርጅቱ ራዲዮም ያገለግል ነበር። ዶክተር ኤልሳቤጥ ወልደ ጊዮርጊስ ጃዝ ሙዚቃ ወዳዱን ገጣሚ የተዋወቁት በወዳጁ በእስክንድር ቦጎሲያን በኩል ነው። እማቀው እኔ በእስክንድር ነው በእስክንድር ቦጎሲያን ነው ማቀው እስክንድር ጋር በጣም ጥሩ ጓደኞች ስለነበርን እስክንድርን በየጊዜው ሊጠይቀው ሲመጣ ያን ያገኘው ነበር። ከዚያ በኋላ ደግሞ ኮሎምቢያ ዩኒቨርሲቲ ውስጥ አንድ ጊዜ ግጥም ምሽት አዘጋጅቼለት ነበር። ፀጋዬ ገብረመድህንን ይዛው ነበር። ከዛ ደግሞ በየጊዜው በቃ ኒውዮርክ ሲመጣ አንዳንድ ጊዜ ቤቴ የተወሰነ የግጥም ምሽቶች አዘጋጅ ነበር። ኤክሴንትሪክ ኤክሴንትሪክ እሱም እስክንድርም እንግዲህ ከትውልዱ የመጣ ሊሆን ይችላል። ኤክሴንትሪክ ነበር። ኮንቨንሽናል አልነበሩም። ኮንቨንሽናል ማለት የተለየ አመለካከት የነበራቸው ሰዎች ነበሩ። ሁለቱም በጣም ጓደኛሞች ነበሩ። ሞሲሻ ነበር የሚለው እስክንድር እና ልጁ ያሬ እንደውም ይጭፋልኝ ስትነግረኝ ገላኔ ትልቁ ልጇን የሰየመችው ሞሲሻ ነው እና በጣም ገረምኝ እና ሞሲሻ መጣ ምናምን ነበር የሚለው እስክንድር። እና ማውቃቸው በቃ የተለዩ ሰዎች ነበሩ። በጣም ጥቁርነት የሚሰማቸው ሰዎች ነበሩ፣ አንላይክ ብዙ ኢትዮጵያውያኖች። ጥቁርነትና ጭቆና ምን አይነት እንደነበረ በቃ በጣም የተዋሃዳቸው ሰዎች ነበሩ። የሙዚቃ ሰዎች ነበሩ፣ ጃዝ በተለይ ሁለቱም አብጠርጥረው የሚያውቁት የጃዝ ሙዚቃን ነው። ፓሪስ አብረው በነበሩ ጊዜ ጃዝን ላይ ብዙ ይሳተፉ ነበር። የጃዝ ፐርፎርመንስ ሲሄዱ ነበር ብዙ ጊዜ። እያንዳንዳቸውን ተጫዋቾች ያውቋቸዋል። ጨዋታውን ብቻ ማወቅ ሳይሆን ኖቱን ኖታውን የእያንዳንዱን የሚያውቁ እና እንደዚህ አይነት ሰዎች ነበሩ እና በጣም አብረሃቸው ስትሆን ሁሉ ጊዜ ፕሌዥር ነበር በቃ በጣም ደስ የሚል ጊዜ ታሳልፋለህ። ብዙት የምትማርባቸው ሰዎች ነበሩ። ሶሎሞን ጉጉ አንባቢ ነበር ፍልስፍና ሂሳብ ፊዚክስ ሃይማኖት ስነ ጽሑፍ የመሳሰሉትን እንዳለጌታ ከበደ እንደሚለው የሶሎሞንን ግጥሞች ለመረዳት የመጽሐፍቱን መግቢያዎች በጥሞና ማንበብ ያሻል እውነትም መግቢያዎቹ ለምን መጽሐፍ እንደሚሻ ፍንትው አድርገው ያሳያሉ ግጥም ሲዋጣም ስንኝ ይገጥማል ቤት ይመታል ዜማ ያነበንባል። ቋንቋ ይፈነድቃል። ተረት ይተረታል። ታሪክ እልባት ያገኛል። ሙሾ ይወርዳል። ለፍቅር ግምጃ ይገባል። ግጥምን የሚያረክሰው የአንዳንድ መስመሮች መበላሸት ሳይሆን የሐሳብ ወይንም የስሜት ሐቅ ማጣት ወይንም ለገጣሚው ባይተዋር መሆን ነው። ወለሎ ሲዋጣ ሐሳብ በስሜት ይዋጥና ባለጌ እንደወረወረው ርችት እልፍኝ መሃል ይፈነዳል። የወለሎ ዋና ውበቱ በቋፍ ያለ ሂደቱ መሆኑ ነው። ወለሎ ያነሳሳውን ሁኔታ ወይንም ታሪክ ወደ ጎን አድርጎ የሁናቴውን የታሪኩን እንፋሎት ይከተላል። ወለሎ ሲከሽፍ ከምሱሩ እንደተበላሸፈ እንጂ ቱሽ ከዚህ በላይ ቅኔን ግጥምና ወለሎን በመጠኑ ለመለየት የቀረቡት ሐሳቦች የመነጩት ካራምባ ሆነ ከቆቦ ምንም ልዩነት አያመጣም። ሆኖም የነገርን ምንጭ አለማወቅ እንቅልፍ ለሚነሳቸው አመጣጣቸው ከአራዳ ጊዮርጊስ፣ ከጩታው ጊዮርጊስ፣ ከአዲስ አበባ አዝማሪዎች፣ ከትግራይ እንጉርጉሮም፣ ከጎጃም ዘፈን፣ ከወላይታ ሙዚቃ፣ ከዶርዜ ጥበብ፣ ከወለጋ ጌሬርሳ፣ ከበገና ቅኝት፣ ከሸገር ኦሮሞ ፈረስ ኮቴ እሩምታ፣ ከሸዋ አማራ ዘፈን አስፋው ዳምጤ በበኩላቸው ሶሎሞንን ሞጋች ነበር ይሉታል። ዝግ ነገር መክፈት፣ ሰዎች አላግባብ በሱ ግምት አብዝተው የሚያሞግሱትን የሚያደንቁትን ምን ያንን ቻሌንጅ ማድረግ አስደንጋጭ የሆነ አይነት አስተያየት የመስጠት እና አቋም ማንጸባረቅ ብቻ ሰዎች ኦፕን ማይንድድ እንዲሆኑ የሚጋብዝ አይነት አቀራረብ ነው። በየንግግሩም በየክርክሩም ማስታወሳቸውን አጠራቅም ሳየው ይሄ ነው እኔ ጭንቅላት ውስጥ የሚቀረው እሱ እንደሚመለከት። የዛሬው መሰናዶ በደራሲ እንዳለ ጌታ ከበደ ሀሳብ እናሳድርግ። ሶሎሞን ሩቅ አዳሪ እንደሆነ ቀድሞ የሚያውቅ ይመስላል ሲል ይናገራል። ሰለሞን ከሰጠን መጽሐፍ በላይ በስነ ጽሁፍና በስነስዕል ላይ መጽሔቶች ላይ የሰራቸው የዘራቸው ይበዛሉ። እውቀቱንም ክብደቱንም የምንለካው በሱ ነው ብዬ አስባለሁ። በኋላ እኮ ሀሰሳ ውስጥ ነው የገባው፣ የለም፣ ጠፋ። አልፎ አልፎ በቃ በዘጠናዎቹ መጀመሪያ ገባ፣ ከዚያ በኋላ ድጋሚ ሁሉ አልመጣም። እንደተመኘ ወጣ፣ ቀረ፣ ልክ ጀርመን ገብቶ ቀልጦ እንደቀረው ገብረ ክርስቶስ ደስታ። ገብረ ክርስቶስ ምክንያት ነበረው፣ የታወቀ ነው። ግን ጋይ ሰለሞን ህይወቴ ፍልሰትና ያ በመሸበ አድራለው ብያ ምን ነበረ በመሸበት ማድርሰው ነኝ ብዙ ሀገር ዞር ያለው ያሌኩበት የሀገር ውስጥና ውጭ ከተማ የለም፣ ስሞትም የመሸበት እቀበላለሁ። ነፍሴ ደስ ወዳላት ቦታ ትሂድ ነበር የሚለው እንግዲህ፣ የነፍሱ ምርጫ እዛ ማለፍ ሆነ ማለት ነው። አድማጮቻችን፣ የዛሬው መሰናዶ በዚሁ ተጠናቋል። እሸት የበቀለ ነኝ ጤና ይስጥልኝ።